የወጣቶች ዓለም ኢቡክ ወይም በወረቀት ታትሞ ሳይሆን በኤሌክትሮኒክስ መገልገያዎች አማካኝነት ሊነበብ የሚቻለው መጽሐፍ ለመጀመሪያ ጊዜ በምዕራቡ ዓለም ገበያ ላይ የዋለው እንደ ኢሮፓያን አቆጣጠር በ1988 ዓ ም ነበር። ቴክኖሎጂውም እያደገ ሲሄድ ሰዎች መጽሐፉን በሲዲ ገዙና ያነቡ ጀመር። ዛሬ እነዚህ መጽሐፎች በአፕሊኬሽን መልክ ይሸጣሉ። ኢትዮጵያ መጽሐፎችን ለገበያ ያቀረበው ሎሚ ቡክስ ወይም ሎሚ መጽሐፍት ከነዚህ አንዱ ነው። ሎሚ ቡክስ በቀላሉ ሰዎች በስልካቸው መጽሐፍ ገዝተው ማንበብ እንዲችሉ ነው። እና የሚለየው ነገር ምንድን ነው? ከስልካቸው ላይ ባለው ሂሳብ መክፈል ይችላሉ። በዋነኝነት ያው ታርጌት ያደረግነው ኢትዮጵያ ውስጥ ያሉትን አንባቢዎች ስለሆነ እነሱ ደግሞ ሁሉም ሰው የኢትዮጵያ ኢትዮ ቴሌኮም ስልክ ካርድ ይጠቀማል። ስለዚህ እሱን በመጠቀም መጽሐፍ ገዝቶ ማንበብ ይችላል ይላል የሎሚ መጽሐፍት መስራች ብሩክ ኃይሉ። ሎሚ ቦክስን ኢንተርኔት ላይ በፒዲኤፍ መልክ ከሚገኙት የኢትዮጵያ መጽሐፍት የሚለየው አንዱ ነገር ደራሲያኑ ፍቃዳቸውን ተጠይቀውና ውል ተፈራርመው ነው መጽሐፋቸው ለአንባቢያን የሚቀርቡት። ተጠቃሚው ደግሞ አንድ መጽሐፍ ለመግዛት የሚሄድበትን መንገድ ወይም ፕሮሰስ ብሩክ እንደሚከተለው ያብራራል። ሶስት ደረጃዎች ናቸው ያሉት መጽሐፍ ነው መግዛት የመጀመሪያው የምትፈልገውን መጽሐፍ የምታውቅ ከሆነ የመጽሐፉን ታይትል ሊሆን ይችላል ወይም የመጽሐፉን ደራሲ ሰርች ላይ ታስገባለህ። በሱ መሰረት የዛን ፀሐፊ መጽሐፍ ያመጣላል። ማታቅ ደግሞ ከሆነ ከኛ ሼልፍ አለ ይደረድርልሃል ያሉትን መጽሐፎች በጊዜ በሌተስት የሆኑትን በምድባቸው ሊስት ያደርግላል። ስለዚህ አንተ ኢንተርስት በሚያደርግህ ዣንራ መሰረት ትመርጣለህ መጽሐፍ ከዛ የመጽሐፉን አጭር የሆነ መግቢያ ጽሁፍ ያሳያል። በተጨማሪም ደግሞ ሳምፕል ፔጆች እንሰጠሃለን በነጻ ሰው ሞክሮ እንዲገዛ ማለት ነው። ከዛ በመቀጠል ከወደደውና መጽሐፉን መግዛት ከወሰነ መግዛት የሚያስችለው በተናለች እሷን ሲጫን የፔመንት ስክሪን ይመጣለታል እና ዋነኛው አሁን ሀገር ውስጥና ውጭ ያሉት የሚለየው እዚህ ጋር ብቻ ነው። ሀገር ውስጥ ያሉት ከስልክ ካርዳቸው ላይ ይቆርጣል። ለምሳሌ አስር ብር ከሆነ ፍቃዳቸውን ጠይቆ አስር ብር ይቆጣል። ውጭ ደግሞ ከሆነ የሚፈልጉትን ፔመንት ዴቢት ካርድ ሊሆን ይችላል፣ ክሬዲት ካርድ ያስገባሉ ቁጥራቸውን። እሱን ቬሪፋይ ካደረገ በኋላ ዲዳት ያደርጋል ከአካውንታቸው ላይ አውቶማቲካሊ። መጽሐፉን ሴኩር በሆነ መንገድ ወደ ስልካቸው እንልክላቸዋለን። ኢትዮጵያ ለሚገኙ ሸማቾች ወይም ከኢትዮጵያ ውጭ ለሚገኙ ዲያስፖራዎች አከፋፈሉ አስተማማኝና ቀላል እንደሆነ ብሩክ አስረድቷል። ለጊዜው ግን ተጠቃሚ የሚሆኑት የአንድሮይድ ተገልጋዮች ብቻ ናቸው። አሁን በዋነኝነት ኢትዮጵያኖችን እና እዚህ ሀገር ውስጥ ያሉትን በተጨማሪም የዲያስፖራ ኮሚሽን ነው ታርጌት ያደርገው እና በወሰድነው ዳታ ሳምፕል ዳታ መሰረት በዋነኝነት ዘጠና ፐርሰንት የሚሆነው የአንድሮይድ ተጠቃሚ ነው። ስለዚህ አንድሮይድ ፕላትፎርም ላይ ስልክ ላይ ሊሆን ይችላል፣ ሀንድልድ ዲቫይሶች፣ ወይም አሁን ደግሞ አንድሮይድ ላፕቶፖች መተዋል። እነሱ በጠቅላላ ላይ ያከፋፈል ሁኔታውን ካለ ማለትም ክሬዲት ካርድ፣ ዴቢት ካርድ ወይም ፔፓል እና ዲጂታል ፔመንት ሲስተሞች እነሱ መጠቀም ትችላለ። በተጨማሪ ግን አሁን ወደ አይኦኤስ ፕላትፎርም እና ሙሉ ለሙሉ ፕላትፎርም ኢንዲፔንደንት የሆነው ጋር እንሄዳለን ቀስ እያለን። የኢቡክ ወይም በዲጂታል መልክ የሚቀርብ መጽሐፍ ከሚታተመው መጽሐፍ ጋር ሲነጻጸር ዋጋው መለስተኛ መሆኑ ብቻ ሳይሆን ሌሎች አማራጮችንም ይሰጣል። እነዚህ አማራጮችም በሎሚ መጽሐፍት ላይ ተግባራዊ ሆነዋል። ይሄ ወረቀት ስሜቱን፣ ፎንቶቹን፣ ታይፕፌሶቹን ያሉትን በጠቅላላ እዛ ስልኩ ላይ ለመፍጠር ሞክረናል። በተጨማሪ ደግሞ ከመጽሐፍ ተጨማሪ የምታገኘው ቀን ሊሆን ይችላል የምታነበው ማታ ሊሆን ይችላል። ስለዚህ ባክግራውንድ ሆን ለምሳሌ በነጭ ባግራውን የተጻፈ ጽሁፍ በጥቁር ቴክስት ማለት ነው። ማታ ላይ ላይን ሊከብድ ይችላል። ኢቨን መጽሐፍ ላይ ሆኖ ማለት ነው። እኛ ላይ ግን ሙሉ ለሙሉ ማታ ላይ ከሆነ የማታውን ሞድ ስታበራ የማታ ያደርግልሃል። መነጽርም ሳታደረግ ፎንቶችን ጎላ አድርጋ በሚመች ሳይዝ ጨምረን ቀንሰን ማንበብ ትችላለህ። አንባቢያን የማይችሉት ነገር ቢኖር አንድ የገዙትን መጽሐፍ ለሌላ ሰው መላክ ወይም ማጋራት ነው። አንድ ገበያተኛ የሎሚ ቦክስ አፕሊኬሽንን በቅድሚያ ስልኩ ወይም ሌሎች መገልገያዎቹ ላይ ለመጫን የጉግል ፕሌይ ስቶር ውስጥ ገብቶ ሲፈልግ በሎሚ ቦክስ ስር የተለያዩ መጽሐፎችን ዝርዝር ይመለከታል። ለመሆኑ ሎሚ ቦክስ ምን ያህል መጽሐፎችን ገበያ ላይ አውሏል? አሁን በእኛ ስቶር ላይ ያሉት ከኦልሞስት ሀምሳ ስልሳ አካባቢ እየደረሱ ነው። ያው አዲስ እንደመሆኑ በየቀኑ አዳዲስ ይኖራሉ። ስለዚህ ዛሬ ስልሳ ከሆነ ነገ ተጨማሪ መጽሐፎች ይኖራሉ እና በእነሱም በጠቅላላ ፌስቡካችን ላይ እናስታውቃለን። ፌስቡክ ፔጃችን ላይ አሁንም በቅርቡ ዌብሳይት ይኖረናል። ዌብሳይታችን ላይ እናስታውቃለን ዴይሊ ያሉትን አናስመንቶች። ከእያንዳንዱ ደራሲዎች ጋር ደግሞ የተለያዩ አይነት ኮንትራቶች አሉ። ሁሉም ደራሲዎች ጋር ተፈራርመናል እና እስከ ሰባ ፐርሰንት ድረስ የ ክፍያ ያገኛሉ ማለት ነው። እኛ ደግሞ የቀረውን ሰላሳ ፐርሰንት እናገኛለን። ከዚህም ሌላ ደራሲያኑ ምን ያህል መጽሐፋቸው እንደተሸጠ ራሳቸው ገብተው የሚቆጣጠሩበት መንገድ እንደተዘጋጀላቸው የሎሚ ቦክስ መስራች ይናገራል። አንባቢያኑም ከዚህ ቀደም በቀላሉ የማያገኙትን አገልግሎት ይዘን ብቅ ስላለን ጥሩ አስተያየት እየሰጡን ነው ይላል ብሩክ። ፊዚካሊ ኦንላይን ያሉ ነገሮች በጠቅላላ ካታሎግ ናቸው። ያላቸውን ፕሮዳክት ወይም ሰርቪስ ሊስት አድርገው ማሳየት ብቻ ማለት ነው። ስለዚህ ትልቁ ፍራቻችን እሱ ነበረ። ግን በጣም ሰርፕራይዝ የሚያደርግ ነገር ነው የነበረው። በምናገኛቸው ጊዜ ኦልሞስት ሙሉ ለሙሉ ማለት እችላለሁ በደስታ ነው የተቀበሉን። ቴክኖሎጂውን ያለውን በተለይ ደግሞ ሪል ታይም ሪፖርቲንግን ባዩበት ጊዜ ትልቅ ሄዴክ ስለነበረ እነሱ በጥሩ ሁኔታ ነው የተቀበሉን። ብዙ ሬዚስታንስ አላጋጠመም። ደራሲ ዮርዳኖስ አልማስ ሰይፉ መንገደኛ የሚለው መጽሐፉን በሎሚ መጽሐፍት አማካኝነት በኦንላይን ከሚሸጡ ደራሲያን አንዱ ነው። ደራሲው መጽሐፎቹን በአፕሊኬሽን መልክ የመሸጥ ጥያቄ ሲቀርብለት በደስታ ነው የተቀበለው። ኢትዮጵያ ውስጥ ሆኜ ውጭ ሀገር ብቻ ያሉ መጽሐፎችን ማንበብ እፈልጋለሁ። እነዛም መጽሐፎች በሀርድ ኮፒ ለማግኘት በጣም አስቸጋሪ ሆናል። ወይ ከውጭ የሚመጣ ሰው መለመን አለብሽ፣ እዚህ ሀገር ፈልጊውም። በጣም ውድ ሊሆን ይችላል ከተገኘ እንኳን እሱ አማራጭ ሰጥቶኛል ኪንድል ተጠቃሚ መሆነ እና ያንን ጥቅም ስለማቀው ይሄ የኔን መጽሐፍ በውጭ ያሉ ኢትዮጵያውያን ስደት ላይ ተጻፈ እንደመሆኑ እነሱ እጅ ቢገባ ጥሩ ነው አንድ አማራጭ ነው በሚል ሃሳብ ነው ፈቃዱ የሚሰጧቸው ደራሲና አንባቢ ዮርዳኖስ በወረቀት ላይ ታትሞ የሚቀርበውን መጽሐፍ ቢመርጥም ኢትዮጵያ ውስጥ የንባብ ፍላጎትን ለማዳበር ኢቡክ ጥሩ አማራጭ ነው ብሎ ያምናል ያኛውን ይሄ እየገለጽ የምታነቢውን ይተካል ማለት አይደለም፣ እንደ አንድ አማራጭ እና እንደ መግቢያ ያገለግላል በሚል ቅልቦና ነው ማበረታታት ይሆናል በሚል ነው ይሄን ነገር ያደረኩትና ሁለቱ የሚጣሉ አይመስለኝም። ደራሲ አለማየሁ ገላጋይም ቢሆን ሎሚ መጽሐፍት፣ ሶስት መጽሐፎቹን ኦንላይን ላይ እንዲሸጥ ፈቅዷል። ፍቃድ ጠይቀውት መጽሐፉ በኦንላይን ሲሸጥ ይህ የመጀመሪያ ጊዜው ነው። ከዚህ በፊት ዝም ብሎ እያነሱ እኮ ይለጥፉብኛል። እስካን ያደርጉና መጽሐፍ ማን እንደሆነ አታውቂም። እንደውም አንዴ ተማድሬ አንድ አርቲክል ጽፌ ነበር፣ ሰው በስንት ይጎዳል የሚል ማለት መጽሐፉ ራሱ ስምንት ዓመት ሙሉ ሳይታተም ቆይቶ እንደገና ደግሞ ሁለተኛ እትም ሲገባና ሲወጣ እሱ ሁለተኛው እትም እስካን አድርገው ኦንላይን ላይ ለቀቁት። ስለዚህ ከዛ ጋር የተያያዘው ነገር በሙሉ ከሌብነት ጋር ተያይዞ ነበር የሚታየኝ። ማለት እንደዚህ አይነት ነገር ህጋዊ የሆነ በዚህ በኩል የምትቆጣጠሪበት ምናም ምናምን አለ ብዬ አላስብም ነበር። ገና ሲያናግረኝም በደንብ ፍላስ ነበር ያናገርኩት በኋላ ቁጭ ብለን ስናወራ ነው የተሻለ ነው። አሁን እንደምናገረው ከዛ የሚገኘው ብር አይደለም ጉዳዩ። ውጭ ያሉትን ለመድረስ ሞክራለሁ፣ አገኝ የምደርስበት እድል ይፈጠራል፣ ሚዲየሙ ነው። እኔ ውጭ ያሉ ሰዎች መጽሐፉን ቢያነቡት የተሻለ ተነባቢነት ይኖራል፣ ከዛ በኋላ ሌሎች ሌሎች እድሎች ይከፈታሉ። ወደፊት የሚወጡ መጽሐፎቼንም ፈልገው ለማንበብ እድሉ ይከፈታል ብዬ አስቤ ነው እና ይሄ ህግ ወደ ህጋዊ መንገድ መምጣትም አንድ ተከራካሪ ታገኛለች የአንችን መጽሐፍ አንዱ አንስቶ ቢለጥፍ ተከራካሪ ሆኔ ብቻ ሳይሆን ሎሚ የሚባለውም ድርጅት ይሆናል ምክንያቱም እሱም በዚህ ጉዳይ ላይ የሀላፊነት ስላሉ ቀደም ብለው በወረቀት ላይ ብቻ የታተሙ መጽሐፎችንም ሎሚ ቡክስ በሶፍት ኮፒ መልክ ለገበያ ለማቅረብ እየሰራ እንደሚገኝ ብሩክ ገልጾልናል ለጊዜው ትኩረቱ በአዲሶቹ ላይ ነው አሁን በዋነኝነት በጊዜው ላይ ተነባቢ ሆኑች ላይ ነው ፎከስ ያደረግ ነው ምክንያቱም ያው እንደ ቢዝነስ ተንደርድሮ ለመነሳት እንዲያቀለሉ ነገሮችን በመቀጠል ግን ዋና ታርጌት የምናደርገው እንደ ሴት የሚታዩትን ትልቅ ደራሲ ጽሑፎች ማስገባት ነው እና እሱን ለማድረግ ደግሞ ብቻችንን ሳይሆን እነሱ ያሉትን የኢትዮጵያ ቅርስ ጥበቃ ያሉትንም፣ እና ሌሎችንም የመንፖፊሶች እና ጋቨርንመንት ኤጀንሲዎች ጋር ለመስራት ነው ሀሳባችን። በስልክና ሌሎች የኮምፒውተር መገልገያዎች ላይ ለንባብ የቀረቡ የኢትዮጵያ መጽሐፎችን ለኦንላይን ገበያ ያቀረበው ሎሚ ቡክስ ወይም ሎሚ መጽሐፍትን አጠቃቀምና ምንነትን የቃኘው የዛሬው የወጣቶች ዓለም ዝግጅት በዚሁ ይጠናቀቃል። ለዝግጅቱ ልደት አበበነኝ ጤና ያስጥልኝ።